የጣሊያኑ ምክትል ጠቅላይ ሚኒስትር ሉዊጂ ዲማዮ የአፍሪቃ አገሮችን እንዲቆረቁዙ አድርጋለች ሲሉ ፈረንሳይን የወነጀሉበት አስተያየት በሁለቱ አውሮፓውያን ተጎራባቾች መካከል ስንጥቅ መፍጠሩ ተዘግቧል። የሰጥ አገባው መንስኤም በቅርቡ በመቶዎች የሚቆጠሩ አፍሪካውያን ስደተኞች ከሜዲትሬኒየኑ የሊቢያ ባህር ሰጥመው ላለቁበት ድንገት ምክንያት የሆነው አፍሪካውያን ስደተኞች ወደ አውሮፓ የሚያደርጉት አደገኛ የፍልሰት ጉዞ ነው። ሄንሪ ሪጅዌል ከለንደን ለአሜሪካ ድምፅ ባጠናቀረው ዘገባ እንዳመለከተው ንትርኩ የፊታችን ግንቦት ከሚካሄደው የአውሮፓውያኑ ምርጫ አስቀድሞ በአህጉሪቱ አገሮች መካከል እንደሚቀሰቀስ የሚታመነው ብርቱ መከፋፈል ማሳያ ነው። ለዝርዝሩ አሉላ ከበደ ቀድሞውኑ ክፉኛ መቀዛቀዝ ይታይበት የነበረው የፓሪስና የሮም ግንኙነት አሁን ከለየለት የዲፕሎማሲ በርዶስ ተዘፍቋል። ባለፈው እሁድ የጣሊያኑ ምክትል ጠቅላይ ሚኒስትር ሉዊጂ ዲሜዮ የሰጡትን አስተያየት እንዲያብራሩ ፈረንሳይ የጣሊያኑን አምባሳደር ጠርታ አነጋግራለች። ዛሬም አፍሪቃን ጥለው የሚሰደዱ ሰዎች ካሉ በበርካታ የአፍሪካ አገሮች ሳቢያ ነው። የመጀመሪያዋም አፍሪካን ቅኝ መግዛቷን ያላቆመችው ፈረንሳይ ነች። በፈረንሳይኛ ስያሜው ፍራንክ ሲኤፍ አ ወይም ባጭሩ ፍራንክ በመባል የሚታወቀው የፈረንሳይ የቅኝ ግዛት ዘመን የገንዘብ ኖትና ሳንቲም የሚገበያዩ ስምንት የምዕራብ አፍሪቃ ሀገሮችና ስድስት የመካከለኛው አፍሪቃ ሀገሮች እንዲቆረቁዙ በማድረግ ወደ አውሮፓ እንዲፈልሱ ምክንያቱን አለች ሲሉ ነው ዲሜዮ ፈረንሳይን የሆንጀሉት። እርግጥ ፍራንክ ቀጥተኛ ወይም ተጨባጭ ፋይዳ ከምጣኔ ሀብት ባለሙያዎች ዘንድ የሚያከራክር ጉዳይ ነው። ይሁን እንጂ የድሜዮ ትችት ተጨባጭነት የለውም። ለዚህም ሁለት ናቸው ምክንያቶቹ። የመጀመሪያው የቅርብ ጊዜው አሀዛዊ መረጃዎች የሚያመላክቱት ወደ አውሮፓ የሚፈርሱት ስደተኞች በፈረንሳዩ ፍራንክ ከሚገበያዩት አገሮች አይደሉም። ሁለተኛው ምክንያት ደግሞ በየትኛውም አገሮች ቆርቁዞ ባሉበት ፍልሰት ይቀንሳል። ሉዊጂ እስካዘር ናቸው። የአውሮፓውያን የተሃድሶ ማዕከል ባለሙያ ይህን ያሉት የሁለቱ አገሮች ሰጣ ገባ በቅርቡ በመቶዎች የሚቆጠሩ አፍሪካውያን ስደተኞች ከሊቢያ ባህር ሰጥሞ ያለቁበትን አደጋ የተከተለ ነው። አደጋው ከዚህ ቀደም ጣሊያን ፍልሰትን ያበረታታሉ ስትል ከሜዲትራንያን ባህር የሚሰጥሙ ሰዎችን ለመታደግ የሚደረጉ የረድኤት ዘመቻዎች እንዲያቆሙ የወሰደችውን ውሳኔና የአውሮፓ ህብረት የስደተኛ ተቀባይ ሀገሮችን ኮታ ድልድል ያልተሳካ ጥረት ዳግም አነጋጋሪ አድርጎታል። የፈረንሳዩ ጠቅላይ ሚኒስትር ኢማኑኤል ማክሮን አወዛጋቢውን የጣሊያኑን ምክትል ጠቅላይ ሚኒስትር ዲሚዮን ንግግር አስመልክቶ ቀጥታ አስተያየት አልሰጡም። ይሁን እንጂ ትላንት ማክሰኞ በድንበር ከተማይቱ አቼን በተከናወነ ስነ ስርዓት በፈረንሳይ እና በጀርመን መካከል የተፈረመውን ስምምነት የአውሮፓ ህብረትን ጥረት ለማጠናከር ተጠቅመውበታል። የህብረቱን ፋይዳ በጥርጣሬ የሚመለከቱና ግለኝነት የሚያቀነቀኑ ብሔርተኞች የአውሮፓ ህዝብ ከሚሰማው ስጋት ለማትረፍ ይጠቀሙበታል። ለዚህም ለስጋትህ መልሱ ብሔርተኝነት ነው ይሉታል። ንትርኩ የፊታችን ግንቦት ከሚካሄደው የአውሮፓውያኑ ምርጫ አስቀድሞ እንደ ጣልያኑ ፋይፍ ስታርና ላሊጋ የመሳሰሉ ህዝበኝነትን አቀንቃኝ አጥባቂ ወገኖች ከአፍቃሬ ህብረት ኃይሎች የሚገጥሙት ፍልሚያ አመላካይ ተደርጎም ተወስዷል። የሰጥ አገባው ማዕከልም ፍልሰት እንደሚሆን ተጠብቋል።